ዓለም በመጪዎቹ 15 ዓመታት ውስጥ ቲቢን ለመፈጸም ወይም ለማስወገድ የሚያስችል እቅድ ይዟል። የዓለም የጤና ድርጅት በወዲያኛው ሳምንት ውስጥ አዲስ አበባ ላይ በጠራው ዓለም አቀፍ ጉባኤ በዘላቂ ልማት ግቦች የታቀፈውን ይህንን ኢላማ ለመምታት ማህበረሰቦችንና እስካሁን በጸረ ቲቪ ዘመቻ ያልተሳተፉ መንግስታዊ ያልሆኑ ድርጅቶችን ማሳተፍ በሚቻልበት ሁኔታ ላይ መክረዋል። ሰሎሞን አባተ በአለም የጤና ድርጅት የኤች አይቪና የቲቪ ማህበረሰባዊ ተሳትፎ መምሪያ ኃላፊ ዶክተር ኃይለ እየሱስ ጌታሁንን አነጋግሯል። ወደ ዝግጅቱ እንለፍ። አዲስ አበባ አንድ ያዘጋጀነው አለም አቀፍ ስብሰባ ነበረ። እንደምታውቀው ሜት አመቱ ካለቀ በኋላ የሚተገበረው አዲሱ የአለም የሳምባ ነቀርሳ ፕላን በድህረ ሚሌኒየም የልማት ግቦች የታቀፈው ማለት ነው፣ ወይም የልማ አው እዛ ውስጥ የገባው ደብሊው ኤች ኦ የሰራው ፕላን ከአለም መንግስታዊ ካልሆኑ ድርጅቶች እና እንደዚሁም ደግሞ በ ኮሚኒቲ አካባቢ ከሚሰሩ ድርጅቶች ጋር ከደብሊዎችኦ ጋር እና ከመንግስታት ጋር በመጠባበር እንዴት አድርገው መተግበር ይችላሉ የሚለውን ለመወያየት የጥቂት ቀናት ስብሰባ አድርገን እሱን አጠናቀን ነው። እሺ፣ ምን ላይ ደረሳችሁ ታዲያ በውይይታችሁ ላይ? ምንድን ናቸው ዋና ዋናዎቹ ነጥቦች ያነሳችኋቸው? እንግዲህ ዋና ዋናዎቹ ነጥቦች ምንድን ነው የድህረ አመቱ ግብ እንዲሳካ ዋናው ዓላማው ደግሞ ሳምባ ነቀርሳን መፈጸም ስለሆነ እንዲያበቃ እንዲያበቃ ኤንዲንግ ኤንዲንግ ዘ ኤፒደሚክ ነው የምንለው። እሱ እንዲያበቃ ስለሆነ ያንን ለማድረግ እስከ ዛሬ ድረስ እናደርግ እንደነበረው በጤና ጣቢያዎች ወይንም በመንግስታት ብቻ ተመስርቶ ያንን መፈጸም ስለማይቻል ከዚህ የበለጠ በጣም የተደራጀና አዲስ አይነት አካሄድ ያለው አሰራር ማድረግ እንደሚገባ ለዚህም ደግሞ በተለይ ደግሞ ወደ ቤቶች፣ ወደ መንደሮች፣ ወደ ቀዮ አካባቢ በሽተኞች ባሉበት እየተደረሰ በሽተኞች አስቀድመው ወደ ጤና አገልግሎት ሄደው እንዲመረመሩና እንዲታከሙ ለማድረግ በተለያየ አይነት አወቃቀር የተደራጁ የመንግስታዊ ያልሆኑ ድርጅቶች ከመንደርተኞች ከኮሚኒቲ ሰዎች ጋር አብረው የሚሰሩ እንዲንቀሳቀሱ የሚያደርግ አንድን መርሃ ግብር ነድፈናል። ያንን መርሃ ግብር ደግሞ ለመፈጸም ትልቁ መንግስታት የጤና ጥበቃ ሚኒስትሮች፣ የፕሮግራሞች እና እንደዚሁም ደግሞ ገንዘብ ድጋፍ የሚሰጡ ድርጅቶች ሁሉ እሱን እንዲደግፉት አንድ አይነት ቃል የተገባበት ሁኔታ ነው የነበረው። ዶክተር ሀይለ ኢየሱስ ለአድማጮቻችንም ወደፊትም እናንተ እየሰራችኋቸው ባሉ እንቅስቃሴዎችም ውስጥ እየተሳተፈ ላለው ህዝብ ግልጽ እንዲሆን ይሄ ኤንዲንግ ቲቪ ያላችሁት ነገር በአማርኛው ማቆም ወይም ማጥፋት ከሚሉት ሁለት የተለያየ ግንዛቤ ያላቸው ሀሳቦች ጋር ከየትኛው ጋር ነው የሚሄደው? እንግዲህ ማቆም የሚለው ስቶፒንግ የሚለው ነው። ስቶፒንግ ዘቲቪ ፒደሚክ እስከ ሀያ አስራ አምስት እስከ ምት አመቱ መግቢያ ድረስ የነበረው ነው። እስካሁን ማለት ነው እስከ ዘንድሮ አሁን። አዎ አዎ። ስለዚህ ማቆም የሚለው ትርጓሜ ሊሆን አይችልም። ኤንዲንግ ግን ምንድን ነው? ማጥፋት አይደለም። ኤንዲንግ በሽታው ህዝብን የማያስጨንቅ ህዝብን የማይረብሽ የሚሆንበት ደረጃ ላይ እንዲደርስ ማለት ነው። አሁን ያለው የአለም አቀፍ ፕላኑ ምንድን ነው? አሁን ካለው ሁኔታ እስከ ዘጠና በመቶ የሚነሱ በሽተኞች በአመት ቁጥራቸው እንዲቀንስ የሚሞተውም ቁጥር ደግሞ እስከ ዘጠና በመቶ የሚሞተው ቁጥር እስከ ሰማኒያ በመቶ ደግሞ የሚነሳው ቁጥር እንዲቀንስ ማድረግ ነው። ይሄ መቶ በመቶ ቢሆን ማጥፋት ነው እንለዋለን። ግን ሰማኒያና ዘጠና ከመቶ ለመድረስ ስለሆነ የምንአልመው ያንን ደግሞ ለማድረግ ወደ መፈጸም የሚያስኬድ መንገድ ነው እንጂ ማቆምም አይደለም። እርስዎ በዚሁ በአዲስ አበባው ስብሰባ ላይ ባደረጉት ንግግር ኢፍ ዊ አር ቱ ኤንድ ኤፒደሚክ ዋንስ ኤንድ ፎር ኦል ብለዋል። እና ይሄ ዋንስ አንድ ፎር ኦል የሚለው ሐሳብ የማጥፋት አይነት ግንዛቤ እንዳለው በሚል ነበር ያነሳውን። ሎቴ እንግዲህ፣ ምን መሰለህ እንግዲህ የዚህ የማህበረሰብ ጤና የምንሰራ ሰዎች ብዙ ጊዜ የምናየው አብዛኛውን ነገር መቆጣጠር የሚቻልበትን እቅዶች ነው የምናልመው። ለምሳሌ ኢትዮጵያን ብንወስድ በኢትዮጵያ በአመት የሚገመጠው ቁጥር ከመቶ ሺህ ህዝብ ነዋሪ ሁለት መቶ የቲቢ በሽተኛ በየአመቱ ይኖራል ብለን ነው የምንገምተው። ይሄ ቁጥር በምዕተ አመቱ ማግቢያ በምናስብበት ጊዜ ይሄንን ቁጥር በሰማኒያ ከመቶ ለመቀነስ ነው። ይሄን ወደ ሰማኒያ ከመቶ ደግሞ ስንቀንሰው አሁን ስሌቱን ብንሰራው ምናልባት ሀያ ወይም ሀያ አምስት በመቶ ሺህ ህዝብ ነው የሚሆነው ስለዚህ ሁለት መቶ የነበረው ወደ ሀያ አምስት በሚወርድበት ጊዜ የሚያስፈልጉ እንቅስቃሴዎች፣ የሚያስፈልጉ ጥረቶች ሁሉ እንደ ሁኔታው ሊቀንሱ ይችላሉ። ስለዚህ ከየማህበረሰብ ጤና አስቸጋሪ ሁኔታ ሊሆን አይችልም ማለት ነው። ያ ነው ዓላማው። ከሁለት ሺ አስራ ሁለት አመተ ምህረት ጀምሮ ከሶስት አመታት በፊት ኢንጌጅ ቲቪ የሚባል ፕሮግራም በአምስት የአፍሪካ ሀገሮች ውስጥ እንደጀመራችሁ ተገልጿል። እና አንዷ ኢትዮጵያ ነች። ሌሎቹ አራት የአፍሪካ ሀገሮች እነማን ናቸው? ኢንጌጅ ቲቪ ምንድን ነው? ለምንስ እነዚህ አምስት ሀገሮች ተመረጡ? እንግዲህ ኢንጌጅ ቲቪ ብለን የፈጠርነው አንድ አካሄድ ነው። እንደተባለው ይሄን ወደ ድህረ ምትአለሙ ያለውን ፖሊሲ ከማውጣታችን በፊት ሁኔታዎች ይሰራሉ አይሰሩም የሚለውን ለማየት በሁለት ሺ አስር ደብሊችኦ ስብሰባ ጠርቶ ነበረ። እንደ አውሮፓውን አቆጣጠር ማለት ማለት ነው። አይ ዛሬ አምስት አመት እና በዛን ጊዜ የነበረው ምንድን ነው? ደብሊችኦ ትልቅ ሮል መጫወት ይችላል። በተለይም ደግሞ ከመንግስታትና መንግስታዊ ካልሆኑ ድርጅቶች መካከል ሁኔታዎችን በማበረታታት ፋሲሊቴት በማድረግ ስራ መስራት ይችላል፣ በሚል መንግስታዊ ያልሆኑ ድርጅቶች ደብሎችዎ መመሪያ እንዲያወጣ፣ እንደዚሁም ደግሞ ፕሮጀክቶች አቋቁሞ ይሄ አካሄድ ይሰራል አይሰራም የሚለውን እንዲገመግም ጠይቀውት ነበር እና በዛ መሰረት እነኝን ኢንጌጅ ቲቪ የተባለውን አፕሮች ዋናው ዓላማው ከዚህ በፊት በቲቪ ላይ የማይሰሩ መንግስታዊ ያልሆኑ ድርጅቶች እንዲሰሩ ለማበረታታትና ድጋፍ ለመስጠት የተደራጀ ፕሮጀክት ነው። ያንን ደግሞ ለመስራት ደብሊው ኤች ኦ እንደ አማካሪ ሆኖ በመንግስታት ብሔራዊ ፕሮግራሞች እና መንግስታዊ ባልሆኑ ድርጅቶች መካከል ስልጠና በመስጠት የአቅም ግንባታ ድጋፍ በመስጠት እንደዚሁም ደግሞ ትክክለኛ የሆነ ልኬት ወይም ሞኒቶሪንግ ኤንድ ቫሉዌሽን የምንለው ሲስተም መለኪያው ማለት ነው። መለኪያው እንዲኖር በማድረግ እነኝህን አምስት ሀገሮች ኢትዮጵያን ጨምሮ መርጠን ከዚህ በፊት አምስቱ ሀገሮች ኢትዮጵያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኬንያ፣ ታንዛኒያ ና ሳውዝ አፍሪካ ናቸው እና እነኝህን አገሮች መርጠን እንደዚሁም ደግሞ ድጋፍ ከሚሰጡንም ድርጅቶች ድጋፍ አግኝተን ይሄ አሁን የተባለው ከዚህ በፊት በቲቪ ላይ የማይሰሩ ድርጅቶች ቲቪን አሁን መስራት ይችላሉ ወይ ደብሊው ኤች ኦ ይሄንን ሚና መጫወት ይችላሉ የሚለውን ነው ለመገምገም ነው አሁን ያደረግነው ነው የእሱን አሰስመንት ነው። በዛም መሰረት ነው እንግዲህ ወደ ድህረ ምዕተ ዓመቱ እቅድ እንዲገባ የተደረገው። እንግዲህ ደብሊው ኤች ኦ በእነዚህ በመጪዎቹ አስራ አምስት ዓመታት ውስጥ አካሂዳቸዋለሁ ያለው በጣም ግዙፍ ራእይ ይመስለኛል። የማይታለም አይነት ነገር መስሎ ነው የሚታየው አሁን ካለንበት ሁኔታ ተነስተን ስንመለከት። በዛ ላይ በርካታ መድኃኒቶችን የለመደው የቲቢ አይነትም አንዱ ችግር ነው። እንደዚሁም መተላለፉን ለማ ማስቆም ከሚደረገው ጥረት አኳያ በእነዚህ በአስራ አምስት ዓመታት ውስጥ እውን ይጨበጣል ይሄ ያሰባችሁት? እንግዲህ ምን መሰለህ ሰለሞን፣ ዋናው ነገር እቅድ ሲታቀድ አራቅ አርጎ ከፍ አርጎ አልሞ ማቀድ ጥሩ ነው። ምክንያቱም ጫፍ ላይ ባይደረስ ግማሽ ላይ መድረስ ይቻላል። ከዚህ በተጨማሪ ደግሞ ባለፉት አስራ አምስት ዓመታት ያየነው ውጤት በተለይ ደግሞ ባለፉት አስራ አምስት ዓመታት የተደረጉ ጥረቶች፣ የተደረጉ ድጋፎች ሁሉ ተጠናክረው ቢቀጥሉ፣ ባለባ ተሻሽለው ቢቀጥሉ የበለጠ መስራት ይቻላል ከሚል ነው እና ልምዶችን አጋብቶ እንደገና ደግሞ የአዳዲስ ቴክኖሎጂዎችንም አሁን በተለይ ደግሞ ቲቢን እንደዚህ እንደተባለው ለመፈጸም ወደሚያስኬደው ለማብቃት ትክክለኛ የሆነ የመድኃኒት መፈጠር አለበት። ክትባት መፈጠር አለበት። ያንን ደግሞ ለማድረግ የሚያስፈልገው ዋናው ነገር ምንድን ነው? ገንዘብ ነው። ያንን ገንዘብ በደንብ አድርጎ መስራት ከተቻለ ምርምሮች መስራት ከተቻሉ፣ የሚፈጸምበት የማይፈጸምበት ሁኔታ የለም። እርግጥ እነኝህን ደግሞ ማሟላት ካልተቻለ አይፈጸምም ማለት ነው። ስለዚህ ሁኔታው አስ በተስፋ ሩቅ አልሞ ትንሽም ቢሆን መካከልም ላይ ቢሆን መድረስ ማለት ነው። ሰማይ ለመንካት ዝለል፣ ቢያንስ ጣሪያውን ትነካለህ እንደማለት ማለት ማለት ነው ግን ያ ጣሪያ የት ጋ ነው ያለው ብለው ያስባሉ። ምን ያህል ድረስ ከፍ ያለ ነው? ምን ያህል ድረስ ለግባችሁ የቀረበ ይሆናል? እንደው አንሞላ፣ መቶ ከመቶ አንደርስን ብትሉ፣ ባደረጋችሁ ጥናት ምን ያህል ትራመዳላችሁ? አለም ምን ያህል ይራመዳል? በአጠቃላይ እንግዲህ አሁን ምን መሰለህ፣ አሁን ይሄ ቅደም ሲታቀድ ዝም ብሎ በባዶም የታቀደ አይደለም። ክብራትና ክብራን አድማጮች ከዶክተር ኃይለ ኢየሱስ ጋር የተደረገው ውይይት አልተጠናቀቀም። በቀጣይ የጤና ፕሮግራም ሰለሞን አባተ ይዟቸው ይቀርባል። ለዛሬው እናመሰግናለን።